ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 ና በ22 እንዲሁም በ25 ሜትር ባንድ የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮች አርብ ነሐሴ 3 2011 ዓ ም ፕሮግራማችን ይዘን ቀርበናል። አስተናጋጆቻችሁን ያዳንች ሳዬና ቆንጅ ታየነን። ብርሃን ኃይሉ ፕሮግራማችንን ትመራለች። የቴክኒክ መሐንዲሱ ጆ ጌል ነው። ፕሮግራማችንን በቀጥታ አህዱ ራዲዮ 943 ላይም ማድመጥ ይቻላል። የዓለም ዜናዎችን ይሆናል፣ እንደ ወትሮም እናስቀድመው፣ በማስከተል የሚቀርቡትን ዝግጅቶች እናስተዋውቃለን። ትናንት የተጀመረው የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ ዛሬ ማምሻውን ተጠናቋል። ዘገባ እንደደረሰን እናቀርባለን። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታውቋል። የተጋሩ የስራ ኃላፊዎች የነበሩ የተጋሩ ሰራተኞች የነበሩ ተራ ሰራተኞች፣ ቤተሰቦቻቸው እንዲ እንዲሁ ዝም ብለው መልክ አላማረኝም በሚል አፍነው በየኢትዮጵያ እስር ቤቶች አጎሯቸው ይገኛል። ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቂም በቀል በፊት ቀና ብለን የማናያቸው የነበር ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው። ከንቅናቄው አስተባባሪዎች ሁለቱ አቶ ጸጋይ ገብረ መድህን እና አቶ አሉላ ሰለሞን ናቸው። ፌዴራል ጠቅላይ አቃቢ ህግ መልስ ሰጥቷል። በቡድንም አይደለም፣ በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ የሚገልጽ ጉዳይ ነው አካቢ ህግ ይዞ እየቀረበ ያለውና እና ከዚህ ውጭ ግን በተለያ ተብሎ የምነሳው ነገር በኔ ምነት መሰረተ ቢስ ነው። የፌዴራል ጠቅላይ አቃቤ ሕግ የኮሚኒኬሽንስ ኃላፊ አቶ ዝናቡ ቱኑን ድምፅ ነው የሰማ። ነው ዘገባ ይኖረናል። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች አሉን። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንለፍ። የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዝደንት ጉዳያቸውን የሚመረምረውን ፍርድ ቤት ነጻም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነፃና ገለልተኛ እንደሆነ ገልጾላቸዋል። ከዚያ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጅ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው። አቶ አብዲ መሐመድ ኡማር የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚዳንትና ሌሎች ተከሳሾች ዛሬ ፍርድ ቤት ቅጽር ግቢ ሲደርሱ ከወትሮ በተለየ ሁኔታ የማረሚያ ቤት ጥበቃ እና የፌዴራል ፖሊስ አባላት በብዙ ቁጥር ተገኝተዋል። በቀደመው ችሎት በተቀጠረው መሠረት የፌዴራሉ ከፍተኛ ፍርድ ቤት ለዕለት ምድብ አራተኛ ወንጀል ችሎት በአቶ አብዲ መሐመድና በሌላኛዋ ተከሳሽ ዘምዘም ሐሰን አህመድ ላይ አቃቤ ህግ አሻሽሎ ባቀረበው ክስ የክስ መቃወሚያ ያቀርቡ እንደሆነ ጠይቋቸዋል። ወይዘሮ ዘምዘም መቃወሚያ እንደሌላቸው ሲገልጹ፣ የአቶ አብዲ መሐመድ ጠበቆች አቤቱታ እንዳላቸው አቃቤ ህግ ክሱን ለማስረዳት 213 ምስክሮችን በደንበኛቸው ላይ እንደቆጠረ፣ ይሁንና ማንነታቸውን እንደማያውቁ መግለጽ ሲጀምር ፍርድ ቤቱ ይህን ማስረጃ በሚሰማበት ጊዜ የሚቀርብ እንደሆነ ሲያስረዳ አቶ አብዲ መሐመድ እጃቸውን አውጥተው በማስፈቀድ በፍርድ ቤቱ ላይ ያላቸውን ጠንካራ ተቃውሞ አሰምተዋል። አቶ አብዲ መሐመድ ዑመር የእሳቸውም ሆነ የጠበቆቻቸው የመናገር መብታቸው የተነፈጋቸው መሆኑን አቃቢ ህግና ፍርድ ቤቱ ብቻ እንደሚናገር ፍትሐዊ ፍርድ አገኛለሁ ብለው እንደማያምኑ፣ ጉዳያቸውንም ነጻና ገለልተኛ ሆኖ ያይልኛል ብለው እንደማያምኑ ለፍርድ ቤቱ ተናግረዋል። ፍርድ ቤቱ በበኩሉ ተከሳሹ መሆኑ ጠበቆቻቸው እንዲናገ እድል እየሰጠ እንደሆነ ተርጓሚው በሚያስፈልግበት ጊዜ ሁሉ እየተመደበ እንደሆነ ገልጾ ፍርድ ቤቱ ነጻና ገለልተኛ ሆኖ ዳኝነቱን እንደሚሰጥ አስረድቷቸዋል። አቶ አብዲ መሐመድ ዑመር በመጨረሻ የክስ መቃወሚያ እንደማያቀርቡ፣ ክርክርም እንደማያደርጉ ጠበቆቻቸውንም ያሰናበቱ መሆናቸውን ቢገልጹም ፍርድ ቤቱ አቤቱታቸውን በጽህፈት ቤት እንዲያቀርቡ ለጠበቆች ትእዛዝ ሰጥቶ ተለዋጭ ቀጠሮ ለነሐሴ 13 ቀን 2011 ዓ ም ቆርጦ ተነስተዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። የኢህአዴግ የስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት በተመለከተ ግን ከግንባሩ የወጣ መግለጫ እስካሁን የለም። የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ ካካሄደ በኋላ ቀጣይ አቅጣጫዎችን እንደሚያስቀምጥ አስታውቆ ነበር። ከሰኔ አስራ አምስቱ አጋጣሚና ከአዴፓና ከህወሀት የከረረ ውዝግብ አደባባይ ከወጣ ወዲህ ለመጀመሪያ ጊዜ በተካሄደው ይህ የስራ አስፈጻሚ ኮሚቴ አስቸኳይ ስብሰባ በነዚህና በሌሎች ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ የያዘው አቋም ይዘት ለጊዜው አልታወቀም ዘገባ ከደረሰን የምናቀርበው ይሆናል ከአንድ ሺ አምስት መቶ በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀለ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የሚባል ድርጅት አስታውቋል እስረኞቹን ለማስለቀቅና ስለ እነርሱ የተሰራጨ እውነት ያልሆነ ያለውን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ የተደገፈ መሆኑን ጠቅሶ በፖለቲካና በብሔራዊ ምክንያት የተያዘ ሰው የለም ብሏል። ሙልጌታ ጽበሀ ዝርዝሩን ይዟል። ይህንን ዘገባ ከዜና በኋላ ይሆናል የምናቀርበው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ መንግስት በተናገረው መሰረት በቅርቡ የሞቃዲሾ ከንቲባን ህይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት እየተመራች የነበረች አይነ ስውር ሴት ነች። የሶማሊያ መንግስት ዛሬ ያወጣው መግለጫ ሁለቱ ሴቶች ተገቢ የማጣሪያ ሂደት ሳይደረግባቸው በከተማይቱ የመንግስት መስሪያ ቤት ተቀጥረው ይሰሩ እንደነበረ ገልጿል። ሁለቱም ሴቶች በሀገሪቱ በአሸባሪዎች ቁጥጥር ስር ባሉት ቦታዎች ለመዘዋወር በአንድ ወር ውስጥ በተከታታይ እረፍት ወስደው እንደነበረ ነው መግለጫው የጠቆመው። አልሸባብ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 24 ለተፈጸመው ፍንዳታ ኃላፊነት መውሰዱ ይታወሳል። የሞቃዲሾ ከንቲባ አብዲራህማን ኦመር ኦስማንን ያካተቱ ሌሎች ያስተዳደራቸው ባለስልጣኖች ያሉባቸው ስምንት ሰዎች በፍንዳታው ተገለዋል። ከንቲባው በፍንዳታው ቆስለው ካታር ሲታከሙ ከቆዩ በኋላ ባለፈው ሳምንት ሐሙስ ነው ሕይወታቸው ያለፈው። በአሜሪካ ድምፅ ያለው የሶማሊኛ አገልግሎት በዘገበው መሰረት ሁለቱ ሴቶች በከተማይቱ አስተዳደር ለመቀጠር ሲሉ የሐሰት ስም ነበረ የተጠቀሙት። በብዙ ሺህ የሚቆጠሩ የሆንግ ኮንግ ነዋሪዎች በከተማይቱ መንግስት ረቆ የነበረውን ተከሳሾች ለፍርድ ወደ ቻይና እንዲላኩ የሚጠይቀውን ሕገ መንግስት በመቃወም ሲያካሄዱት የነበረውን ሰልፍ ዛሬም በሆንግ ኮንግ ዓለም አቀፍ አይሮፕላን ማረፊያ ላይ ቀጥለዋል። የዓለም ማህበረሰብን ትኩረት ለማግኘት ሲሉ ለተቃውሞ መውጣታቸውን ገልጸዋል። ተቃዋሚዎቹ ሰፊውን የዓለም አቀፍ አይሮፕላን ማረፊያ መግቢያ አዳራሽን ሞልተው ታምቡር እየመቱ ነፃ ሆንግ ኮንግ የሚል ጩኸት እያሰሙ እንደነበረ ተዘግቧል። ስለ እንቅስቃሴያቸው ዓላማ ለጎብኚዎች ለማሳወቅ ሲሉ በእንግሊዝኛና በማንዳሪን የተጻፉ ጽሁፎችን የሚለጠፉ መፈክሮችንና እቃ መያዣ ቦርሳዎችን ሲያድሉ እንደነበር ተገልጿል። ተቃውሞው ከተጀመረ በመጪው እሁድ አስረኛ ሳምንት ሊሆነው ነው። በአስር ሺዎች የሚቆጠሩ ዓለም አቀፍ መንገደኞችን ለማሳመን ሲሉ ዓለም አቀፍ አውሮፕላን ማረፊያውን ለሶስት ቀናት የመያዝ እቅድ እንዳላቸው ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ስለላ አገልግሎት ምክትል ስራ አስኪያጅ ሱ ጎርደን ትናንት ማታ ያቀረቡትን የስንብት ደብዳቤ ተቀብለዋል። የአገልግሎቱ ስራ አስኪያጅ ዳን ኮትስም ስራውን እንደሚለቁ ፕሬዚደንቱ ካስታወቁ ሁለት ሳምንታት ባልሞላ ጊዜ ውስጥ መሆኑ ነው። ሱ ጎርደን ስንብት የጠየቁት ሱ ጎርደን ትልቅ የሙያ ልቀት ያላቸው ሰው ናቸው። ረጅምና የላቀ የስራ ልምድ አላቸው። ለሳቸው ትልቅ አክብሮት አለኝ ሲሉ ፕሬዚደንት ትራምፕ በትዊተር ገልጸዋል። የዩናይትድ ስቴትስ ብሔራዊ ጸረ አሸባሪነት ማዕከል ዲሬክተር ሆነው ሲያገለግሉ የቆዩት ጡረታ የወጡ አድሚራል ጆሴፍ መጓየር በመጪው ሳምንት ሐሙስ ላይ የብሔራዊ ስለላ አገልግሎት ተጠባባቂ ስራ አስኪያጅ እንደሚሆኑ ትራምፕ ከአንድ ሰዓት ባነሰ ጊዜ ውስጥ በትዊተር ባስተላለፉት መልእክት አስታውቀዋል። ኮትስ እና ጎርደን በሚሰናበቱበት ዕለት መሆኑ ነው። ህንድ፣ አብዛኞቹ ሙስሊሞች የሆኑት የካሽሚር ተወላጆች በዛሬው የአርብ ጸሎት እንዲገኙ ለመፍቀድ ስትል ቁጥጥር እንዳላላች ተዘግቧል። ህንድና ፓኪስታን ይገባናል በሚሉት ክልል ለአምስት ቀናት ያህል ታይቶ በማይታወቅ መልኩ ተዘግቶ መቆየቱ ታውቋል። ሰዎች ከአካባቢያቸው ሳይወጡ እንዲጸልዩ ተፈቅዷል። ነገር ግን ከመንደራቸው ውጭ መውጣት የለባቸውም ብለዋል የካሽሚር ፖሊስ ዋና ስራ አስኪያጅ ቢልፓክ ሲንግ። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አስተናጋጆቻችሁ ቆንጅ ይታይና አዳነች ፍስሃዬን ዘገባዎች አካተናል። ወደዚያ ከማለፋችን በፊት ወደ ኋላ ላይ የሚቀርቡትን ሌሎች ቅንብሮች እናሰማለን። ሰው ንብረት ለማጥፋት ቤቱን ለማቃጠል መንገዱ ለመዝጋት ድንጋው ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው እንታገላለን። ዓላማችን ይሄ ነው። እኛ ሰላም ፈላጊ ነን። አሁንም ሰላም እንፈልጋለን። ሐዋሳ ሰላም በራሳችን እናክብራለን ካለ ህዝቡ እኛ ማአስራለን ጥለነው እዚህ ቁጭ ብለን ከሐዋሳ ከተማ ነዋሪዎች አንዱና የኮማንድ ፖስት ኃላፊውን ነው በየተራ የሰማቸኋቸው። በሐዋሳ ጸጥታ ጉዳይ ላይ ትኩረት በማድረግ ከተጠናቀረ ዘገባ የወሰን ነው ነው ወደ ኋላ ላይ ይቀርባል። ደቡብ አፍሪካ ውስጥ ከታሰሩት ኢትዮጵያውያን ውስጥ የተወሰኑት እየተፈቱ ናቸው። ጉዳዩን በቅርብ ወይ መከታተል ተጀምሮ የተወሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መፈቅ ሳይንቀሳቀሱ የነበሩትን ከስልፍ ማስፈታት የተቻለ ሆኑ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ድምፅ ነው የሰማ ነው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። አብራችሁን ቆዩ። ለምሽቱ አብይ ርዕስ የታቀደውን አንድ ዘገባ ባጭሩ እናስተዋውቅና ወደ ቀሪዎቹ እናልፋለን። ዘገባው እንደደረሰ እናሰማለን። የኢህአደግ የስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት በተመለከተ ግን ከግንባሩ የወጣ መግለጫ እስካሁን የለም። የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ ካካሄደ በኋላ ቀጣይ አቅጣጫዎችን እንደሚያስቀምጥ አስታውቆ ነበር። ከሰኔ አስራ አምስቱ አጋጣሚና ከአዴፓና ከህወሀት የከረረ ውዝግብ አደባባይ ከወጣ ወዲህ ለመጀመሪያ ጊዜ በተካሄደው ይህ የስራ አስፈጻሚ ኮሚቴ አስቸኳይ ስብሰባ በነዚህና በሌሎች ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ የያዘ የአቋም ይዘት ለጊዜው የሚታወቅ ነገር የለም። ዘገባ የምናገኝ ከሆነ የምናቀርበው ይሆናል። ወደ ቀጣዩ ለመጽሔት ክፍለ ጊዜ ወደ አሰናዳ ነው ዘገባ ይሆናል የምናልፈው። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። እስረኞቹን ለማስለቀቅና ስለ እነሱ የተሰራጨ እውነት ያልሆነ ያሉትን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው እንደሌለ ገልጿል። ሙሉጌታ ጽፋ ዝርዝሩን ይዟል። ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች እየተባለ ንቅናቄ እንደ ተቋቋመ ይህ ደግሞ እስረኞች ነፃ እንዲወጡና ስለ እነርሱ የተሰራጨው እውነት ያልሆነ ያሉት መረጃ ለማስተካከል እንደሚሰራ ነው። ከአስተባባሪዎቹ አንዱ አቶ ጸጋይ ገብረ መድህን በዛሬ ዕለት በተሰጠው መግለጫ የተናገረው። በአሁኑ ጊዜ ከአንድ ሺ አምስት መቶ በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ያለው አቶ ጸጋይ ይህም የትግራይ ልሂቃን በማሰር ትግራይ የማዳከም ጉዞ ነው ብለዋል። ተጋሩ የስራ ኃላፊዎች የነበሩ፣ የተጋሩ ሰራተኞች የነበሩ፣ ተራ ሰራተኞች፣ ቤተሰቦቻቸው እንዲሁ ዝም ብለው መልክ አላማረኝም በሚል አፍነው በየኢትዮጵያ እስር ቤቶች አጉሯቸው ይገኛል። እነዚህም ነፃ ለማውጣት እና የተለጠፈባቸው የውሸት ፕሮፓጋንዳ በውሸት ፕሮፓጋንዳ በሚዲያ ፕሮፓጋንዳ እንዲሁም በኤዲቲንግ እና በፈጠራ የተለጠፈባቸውን የውሸት ትርክት ነፃ መሆናቸውና የዓለም ማህበረሰብ ሁሉም ይመለከተኛል የሚል ህዝብ ነፃነታቸውን እንዲያውቅልን የማሳወቅ አንድ አካል ነው። በአሁኑ ጊዜ መንግስት ጸረ ትግራይ እየሰራ ነው ያለው አቶ ጸጋይ መንግስት በሚያዛቸው የመገናኛ ብዙሀን በኩል በፍርድ ቤት ጉዳያቸው እየታየ ባለው የትግራይ ተወላጆች ዶኩሜንታሪ ፊልም በመስራት ስለነርሱ የነበረ ምስል እንዲበላሽ ተደርጓል በማለት ተናግሯል። በዚህ መሰረት ኢትዮጵያውያን ሆነ ሌላው የዓለም ማህበረሰብ ስለ ትግራይ እውነተኛ መረጃ እንዲኖረው ንቅናቄው ይሰራል ብለዋል። የደህንነት መዋቅር ላይ ይሰሩ የነበሩት ኤርትራን ሰልልሃል በሚል ያሰረ ነው። በጣም ማስቀኝ እዛ ውስጥ ግን ደህንነት መዋቅር ደህንነቱን ይመራ የነበረ ፌዴራል ፖሊስ ይመሩ የነበሩት ግን የለውጥ ፈርቀራጅ ተብለው ተሸልመዋል። ሹመት ተሰጥቷቸዋል። ተወድሷል፣ ተሞግሷል። ስለዚህ ተጋሩን ታርጌት ያደረገ የትግራይ ተወላጆችን ብቻ የለየ የዘር ጥቃት ነው የምንለው በማስረጃ ነው። በሰነድ በተጨበጠ ማስረጃ ነው። ማዕከላዊ ኃላፊዎች የነበሩት እኮ ወደ አሜሪካ ተሸኝቷል እኮ ቪዛ ሰጥተው እስከ ቦሌ ኤርፖርት ድረስ ወስደው እኮ ሸኝቷቸዋል። ማለት ለፍትህና ለእውነተኛ ለሰብአዊ መብት የሚታገሉ ቢሆን ኑሮ ማለት ነው። በፍርድ ቤት የተያዘ ጉዳይ በህግ አግባብ ውሳኔ እስኪሰጠው ለምን አትጠብቁም ተብለው ተጠይቀው ከአስተባባሪዎች መካከል አቶ አሉላ ሰሎሞን የታሰሩት ሰዎች በፖለቲካ ምክንያት ስለታሰሩ መፍትሄውም ፖለቲካዊ መሆን አለበት በማለት ምላሽ ሰጥቷል። ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቅኝ በቀል በፊት ቀና ብለን የማናያቸው የነበርን ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው። ይህ መንግስት በፍርድ የተያዘን ጉዳይ በዚህ አይነት ደረጃ የሚገልጹ አስፈጻሚዎች ከያዘ የፍርድ ሂደቱ ምን ሊሆን እንደሚችል ግልጽ ነው። ተጋሩ እስረኞቹ የፖለቲካ እስረኞች ነው የምንልበት ዋናው ምክንያት ከፍርድ ሂደቱ በፊት አንድ ሰው ፍርድ ቀርቦ ጥፋተኛ ሆኖ እስካልተገኘ ድረስ ነፃ ነው የሚለውን እንትን መርህ የህግ መርህ የሚጥስ ከፍርድ ሂደቱ በፊት በሚዲያ ዘመቻ በመክፈት ወንጀለኞች ብሎ የፈረጀ መንግስት ነው። ከዚህ በተጨማሪም ተጋሩን ብቻ ለይቶ እንደሚያጠቃ ደግሞ በሚዲያዎቹ እሱ በሚቆጣጠራቸው ሚዲያዎች ትግርኛ ተናጋሪዎች እንደዚህ አይነት ተግባር ፈጽመዋል ብሎ ዶክመንተሪ ሰርቶ ህዝብን ለማሳመን የሞከረ ነው። በዚህ ጉዳይ የጠየቅናቸው የጠቅላይ አቃቢ ህግ ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን ማስረጃ በመያዝ የህግ ልዕልና እያከበረ ይገኛል ብለዋል። ብሄር ለይቶ የሚንቀሳቀስበት ምክንያት የለም በማለትም ተናግሯል። ማንም ሰው ከህግ ያለመጠየቅ በብሔር ተመሳጥሮ የሰራ ወንጀለኛ የሚባል ይመለም። በብሔር ደረጃ የያዘ ወንጀለኛ ተብሎ የተለዩ አካላት ይመለም። ስለዚህ ይህን ሌላን ሰው ሌላ አጀንዳ ለማምጣት የሚደረግ ካልሆነ በስተቀር በእኔ እምነት ለተቋማችንም ያለን መረጃ ከአንድ በር ብቻ የሚባል አይነት የለም ነው በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ ነው የሚገልጽ ጉዳይ ነው አካቢ ሕግ ይዞ እየቀረበ ያለውና ከዚህ ውጭ ግን ተብሎ የምነሳው ነገር በኔ እምነት መሰረተ ቢስ ነው። ሕግ ለማስከበር በማለት በተመሳሳይ የስልጣን ቦታ ላይ የነበሩ ከትግራይ ተወላጆች ውጭ ያሉት አልታስሩም ተብሎ ለተነሳው ሀሳብ ሲመልሱም ያለ ማስረጃ ክስ አንመሰርትም በማለት መልሰዋል። የሆነ ሊሆን ይችላል። በሚል በጥርጣሬ ብቻ የምንወስደው እርምጃ የለንም ፍርድ ቤት የምናቀርበው ግለሰብ ለ በተገቢ መረጃ በተጣራ ማስረጃ መረጃዎችን ላይ ቁጭ ብለን እነዚህ መረጃዎችን ደግሞ በትክክል ምርመራዎች ካለ በኋላ ወደ ፍርድ ቤት የምናቀርብበት አግባብ ነው። ሳንመረምር በቀጣይ ህግ የማስከበር ስራውንም ተጠናክሮ ይቀጥላል በማለት ተናግሯል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። ሙልጌታን ለዘገባው እናመሰግናለን። ምዕራብ ሐረርጌ ዞን ውስጥ ትላንት የተፈጸመው ግድያ የታጠቁ ግለሰቦች ያደረሱት ጥቃት እንጂ በአፋሮችና በኦሮሞዎች መካከል የተፈጠረ አለመሆኑን የክልሎች ባለሥልጣኖች አስታውቀዋል። ጥቃት አድራሾቹን በቁጥጥር ስር ለማዋልና አካባቢውን ለማረጋጋት በጋራ እየሰሩ መሆናቸውን የሁለቱም ክልሎች ባለሥልጣናት ተናግረዋል። አዲስ ቸኮል ዝርዝር አለው። በትላንትና ሁለት ጠዋት ታጣቂዎች በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ ድንገት ባደረሱት ጥቃት ሰባት ሰዎች ሞቶ ሶስት ሰዎች መቁሰላቸውን የኦሮሚያ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቆ ነበር። አሁን አካባቢው የተረጋጋ እንደሆነ ጭሮ ከተማ የሚገኙት የምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ሚሊዮን በተለይ ለቪኦኤ አስታውቀዋል። አካባቢው የተረጋጋ ነው ያለው ሰላማዊ ነው። መንገድም ጥቃሴ ላይ ነው ያለው ያው ህዝቡ እነዛ ጥፋት አጠፉት አካላት እንዲጠይቅ አመልክተዋል። መከላከያና የፌዴራል ፖሊስ እና ሌሎች የሁለቱ ክልል አመራራም በዛዙ መጋዙ የሰሩ ነ የአፋርና ኦሮሚያ ክልል ማለት ነው። አዎ። እስካሁን የተለየ ክስተት የለም። ዛሬ ምንድን ነው ግን መንስኤው? አሉ እስካሁን ያው ድንገተኛ ክስተት ስለሆነ መንስኤውን ይሄን ነው ማለት አይቻልም። ያው እያጠኑ ነው ያሉት ጉዳይ የኦሮሚያ ጸጥታ ጉዳዮች ቢሮ ኃላፊው ኮሎኔል አበበ ገረሱ ጥቃት አድራሾችን ለመያዝ የተቀናጀ ስራ እየተሰራ መሆኑን ገልጸው የጥቃት አድራሾቹ ማንነት ግን እንዳልታወቀ ተናግረዋል። የብሔሮች ወይም የሁለቱ ብሔር ግጭት አልነበረም ብሎ በተለያየ ሁኔታ ተቀናጅተው የገቡ ሰዎች ናቸው ይህን ነገር የፈጸሙት እና አሁን ጥፋተኞችን ለመያዝ ጥረት እያደረጋችሁ ነው ከክልሉ ጋር ከአፋር ክልል ጋር በጋራ እየሰራችሁ ነው። የአፋር ክልል የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካልዮታ በበኩላቸው ግጭቱ የህዝብ ለህዝብ ሳይሆን ተራ አርብቶ አደሮች ግጭት መሆኑን ገልጸው ጥቃት አድራሾችን ለመያዝም ክልላቸው ከኦሮሚያ ክልልና የፌዴራል ጸጥታ አካላት ጋር ተቀናጅቶ እየሰራ ነው ብለዋል። ግጭት ነው እንጂ በጋራ የሚኖሩ የአርብቶ አደር ማህበረሰብ ነው ቅርቡም ከሆኖም በጋራ አብሮ የሚያሳልፈ ሰፈር ማህበረሰብ እንደመሆናቸው መጠን ይልታዊ ግጭት ነው። በዛ የዘለለ ነገርም ስላልሆነ ያሉትንም ችግሮች ደግሞ በጋራ ለመፍታት ጥረቶች እየተደረገ ነው። አሁን በእውነ ሁኔታ ነው የሚገኘው አካባቢው አካባቢው በቃ ሰላም ነው። የመከላከያ ኃይልም አካባቢው ገብቶ የመረጃት ስራ ሰርተዋል። ስለዚህ የመከላከያ ሀይልም እዛ አለ። የሚመለከታቸውም አካላት ደግሞ በጋራ ሆኖ ችግሩን ሰላማዊ በሆነ መንገድ ለመፍታትና ሁለቱም አብሮ የነበሩ ህዝቦች አሁንም በጋራ ሰላማዊ በሆነ መንገድ አብሮ እንዲቀጥሉ ለማድረግ የተለያዩ ስራዎች እየተሰሩ ስለሆነ ሰላማዊ በሆነ ጉዳዮች ላይ በጋራ እየተሰራ ነው ማለት። ጥቃት አድራሾቹን ለመያዝ ጥረት እያደረጋችሁ ነው? ጥቃት አድራሾች ተለይተው የሚያዙበት ሂደቶች ይኖራሉ። ያም የመጠራት ስራ ይሰራል ማለት ነውና

ከድሬዳዋ አዲስ ቸኮልን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በሐዋሳ ከተማ አሳቻ ሰዓትና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና የሰዎች ማንነት ላይ ያተኮሩ ትንኮሳዎች ነዋሪው ተረጋግቶ እንዳይኖርና ስጋት ውስጥ እንዲገባ አድርጓል ሲሉ የከተማይቱ ነዋሪዎች ተናግረዋል። ክልሉን እያስተዳደረ ካለው የአስቸኳይ ጊዜ ሁኔታ አስፈጻሚ እዝ ጋር የከተማይቱ ነዋሪዎች ተወካዮች ትናንት በተወያዩበት ወቅት ወታደራዊው እዝ እንዲያበቃ እና የመከላከያ ሰራዊትም ከከተማይቱ እንዲወጣ እየጠየቁ ነበሩ። በሌላ በኩል ደግሞ የለም ሰራዊቱ መቆየት አለበት። ሰላም ያገኘ ነው ወታደራዊ እዙ የመከላከያ ሰራዊትና ፌዴራል ፖሊስ ከተማይቱን ከተቆጣጠሩ ወዲህ እኮ ነው ያሉም ነበሩ። ሰላምን ማረጋገጥ ከተቻለ ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቆ እንደሚወጣ፣ የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ሊታወጅ እንደሚችል እዙ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል። ባለፉት ሁለት ዓመታት ውስጥ በሐዋሳ ከተማ አሳቻ ሰዓት እና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና ማነትን ያተኮሩት ንኩሳዎችና የሰላም እጦት የፍቅር ከተማ በመባል የሚታወቀውን የሐዋሳን ከተማ ሌላ መልክና ስያሜ እያሰጣት መሆኑን ነው የከተማው ነዋሪዎች የሚናገሩት። በከተማው ሰርክ እየተስተዋለ ያለው የጸጥታ ችግር ነዋሪዎች ተረጋግተው እንዲያኖሩና በስጋት ውስጥ እንዲወርቁ ማድረጉን ነው ከወታደራዊ እዝ ጋር ትናንት በሐዋሳ ከተማ አስተዳደር ውይይት ያደረጉ የከተማው ነዋሪዎች የገለጹት። የውይይቱ ተሳታፊ የሆኑት አቶ ሳ ሳሙ ሃሚሶ የዝርፊያ ወንጀል በሐዋሳ ከተማ በአያሌው መኖሩን ተናግሯል። ህብረተሰቡ ይናውቁ ልጁን ከወንጀል ድርጊት መመለስ አለበትም ሲሉ መክረዋል። ዘረፋ ተጀምረዋል። ሰውነስ እየጠፋበት ያለበት ሁኔታዎች አለ። ዞሮ ዞሮ የእኛ ጥያቄያችን ይከበር የሚል ብቻ ነው። የሰው ንብረት ለማጥፋት፣ ቤቱን ለማቃጠል፣ መንገዱ ለመዝጋት፣ ድንጋው ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው እንታገላለን። ዓላማችን ይሄ ነው። ሌላ ጥያቄ ሌላ አጀንዳ ያለ ሰው ካለ ችን የወጣ ልጅ ነው። እውነት ያለበት እውነቱ መሰጠት አለበት። እኔ በራሴ በአይኔ ያየሁት ልጅ አለ ጓደኛዬ። በውይይቱ ወቅት ወታደራዊ እዝና መከላከያ ሰራዊት ከከተማው እንዲወጣ አስተያየት የተሰጠ ሲሆን ከተሳታፊዎች ውስጥ ይህንን ሀሳብ ያንጸባረቁት አቶ ለማ ክፍል አንዱ ናቸው። ህዝቡ የራሱን ሰላም ካልጠበቀ ወታደር፣ ሁሉም ወታደር ቢደረደርም ሰላም ሊመለስ አይቻልም። አቶ ለማ ታፍሰው ታስሯል ያለዋቸው ግለሰቦች እንዲፈቱ የጠየቁ ሲሆን ወይዘሮ ገነት ጋቢሳም በሳቸው ሀሳብ ይስማማሉ። ሌሎቹ ደግሞ የለም መቆየት አለባቸው፣ ሰላም ያገኘነውም ወታደራዊ እዝ ከታወጅና የመከላከያና የፌዴራል ፖሊስ ከተማውን ከተቆጣጠረ ወዲህ ነው ብሏል። ከነዚህም ውስጥ መጋቢ ምሂረት ኃይሌ አንዱ ናቸው። አቶ ምስራ አብደላህም ሰራዊቱ በፍጹም መውጣት የለበትም በማለት ይከራከራሉ። በሰላም ወተን በሰላም መግባት የጀመረ ነው እነሱ ከመጡ በኋላ ነው። ስለዚህ ቅድም አንዳንድ አስተያየት የሚሰጡ ኮማንድ ፖስት ቢሄዱም ችግር የለም የሚለው እኔ አልደግፍም። ገና ስራ ሊጀምሩ ሊገቡ ለማጣራት ለመደራጀት ልጅገቡ እያለ ብሄቱ ምንም አይደለም የሚለው የሚደግፍ አይደለም። እና ኮማንድ ፖስቱ መስራት ስራቸው መስራት ያለባቸው የመከላከያ ስራዎችና ፌደራል ፖሊስ ሊመሰገን እንደሚገባ ተናግረው በቀጣይነትም ለዘላቂ ሰላም መረጋገጥ በከተማው መቆየታቸው እጅግ አስፈላጊ መሆኑን ተናግሯል። በውይይቱ ወቅት ድርጊቱ የሲዳማን ብሔር አይወክልም የተባለ ሲሆን አስቻሎ ደዊሸ ግን በዚህ ጥፋት ውስጥ የተሳተፉ ልጆቻችንም ቢሆኑ አውጥተን ለህግ አካላት መስጠት አለብን፣ በአካባቢው እንደገና ተመሳሳይ ችግር እንዳይፈጠር በግልጽ ተናግረን ካለፈው ጥፋት ትምህርት መውሰድ አለብንም ሲሉ ተናግሯል። የሐዋሳ ከተማ ወታደራዊ ዚህ ሰብሳቢ ኮሎኔል ተክለ ብርሃን ገብረ ምድን በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸመ መሆናቸውን እዙ እንደደረሰበት ተናግረው ወታደራዊ እዙ የህግ የበላይነትን የማስከበር ስራ እየሰራ መሆን አስታውቋል። ከብረተሰቡ መሃል በወንጀሉ በተግባር የተሳተፉ መኖራቸውን ጠቅሰው በቁጥጥር ስር ያልዋሉ ተጠርጣሪ ወንጀለኞች መኖራቸውን ተናግረው ከተማው ለሁለት እስክከፈል ድረስ ህገ ወጥነትና ህጋዊ ያልሆኑ የወጣቶች አደረጃጀት መኖሩንም ገልጿል። እኛ ሰላም ፈላጊነን። አሁንም ሰላም እንፈልጋለን። አዋሳ ሰላም በራሳችን ና እናመሰግናለን። ካለ ህዝቡ እኛ ማአስር አለን ጥለነው እዚህ ቁጭ ብለን ያል እንወጣለን። እዚህ ያለው ህዝብ ፖሊስም የራሱ ስራ ቢሰራ፣ መሪም የራሱ ስራ ቢሰራ፣ ህዝቡም የራሱ ቢሰራ እዚህ አስፋልት ይቃጠል ነበር? አስፋልት ለማን ነው ነገር ክልል ቢመለስም ባይመለስም ለማን ነው? ማነው የሚሄድበት? ማነው የሚንቀሳቀስበት? እዚህ ወደ ኬንያ የሚሄድ አስፋልት አለ፣ ተቆርጧል፣ ተቃጥሏል። ማነው የሚጎዳ? ማህበረሰብ ነው የሚጎዳ። አሁን ይሄ ማየት አለብን። ራሳችን አይተን ይሄ ችግር ነበረን ብለን ቆጥረን ማስያዝ የእኛ ኃላፊነት ነው የሚሆነው። የሚል ስላለኝ ነው። ሌላ ከቱላ ክፍለ ከተማ የምልሻ ዘርፍ ወይም የገጠር ምልሾዎች አሉ። ሚን ሚና ነበራቸው ምልሾዎች? ጥሩ ሰራዊት ሰርተናል። ለእኛ ከሌላ ድኖናን ሲባል እኛ የምንፈልገው መሞጎሳል። እቺ ከተማ ወደ ነበረችበት ተመልሶ የፍቅር ከተማ እንድትሆን ከማድረግ አንጻር ምንድነው የምሰሩ እናንተ ተላልቆች አባቶቻችን ነው ምንፈልገውኛል ምንድነው ሚናችን መሆን የሚገባ የሚለውን እያነሳን ማየት ያስፈልጋል። ዋናው ግን ለማን ነው የምንሰጠው እ እዚህ የተፈጠረ ችክል ለማን ነው የምንሰጥ ያለ ነው። የሴራ የማይወክልም ሴራ የማይወክልም ካል ምክንያቱም ውስጣችን እኛ ስለምናውቅ ውስጣችን ሁላችን እታወቃለን እኛ Is there a ሄደ የሚለውም ጭምር ማለት ማን ፖለቲከኛ ፣ ማን ሽማግሌ እዛ ነበረ የሚለውን እኛ ማጋለጥ እንችላለን። እኛ የሐዋሳ ከተማ የሰላምና ጸጥታ መምሪያ ኃላፊ አቶ ኃይለ ነገሶ በከተማው ካለፈው ዓመት ጀምሮ የጸጥታ ችግር መኖሩና እንደተባለውም የከተማው ሕዝብ በስጋት ውስጥ መሆኑን ገልጸዋል። አሁንም ቢሆን በከተማ ውስጥ ዝርፊያ፣ ሰዎችን በስሌት መውጋት፣ የማስፈራራትና የብሔር ተኮር ቲንኮሳዎች የማካሄድ ወንጀል እየተፈጸሙ መሆናቸውን ተናግሯል። የወታደራዊ እዙ አብይ ዓላማ በሐዋሳ ከተማም ሆነ በሌሎችም አካባቢዎች የህግ የበላይነት ተረጋግጦ ረጋግጦ ዜጎች በሰላምና በነጻነት እንዲንቀሳቀሱ ማድረግ ነውም ብሏል። ከዚሁም በተጨማሪ ማንኛውም አይነት ጥያቄ ያላቸው ጥያቄያቸውን በህግ አግባብ የሚጠይቁበት አስተማማኝ ሁኔታ መፍጠር ነው ያሉት አቶ ኃይሌም ሁሉም የህብረተሰቡ ክፍል ከወታደራዊ እዙ ጋር በመተባበር ድርሻውን ሊወጣ ይገባልም ብሏል። የወታደራዊ እዝ ንዑስ ኮሚቴ ሰብሳቢ ብርጋደር ጀነራል ኮመራ ነገሪ እዙ እቅድ አውጥቶ ስኬታማ ስራ እየሰራ መሆኑን ተናግሯል። ህዝቡ ሰላሙን ተቀናጅቶ ያረጋግጣል። እዙ በከተማው ባይቆይስ ለሚለው ሀሳብ ሰላም ማረጋገጥ ከተቻለም ወታደራ ሰራው እዙ ግዳጁን በሁለት ወር ውስጥ አጠናቅቆ እንደሚወጣና የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ልታወጅ እንደሚችል አስታውቀዋል። ያሉትን ችግሮች በክልል መደራጀት ጋር ተያይዞ የተነሱትን ጥያቄዎችም የአፈጻጸም መመሪያ በሚፈቅደው መንገድ ከህዝቡ ጋር በሰላማዊ መንገድ እየተወያየ መቋጫ እስከሚያገኘው ድረስ የማመቻቸት ስራ ነው። እዚህ ኮማንድ ፖስት ዋና አላማ ሰላም እንዳይደፈርስ፣ ሰላማዊ መድረክ እንዳይደናቀፍ፣ ከዚህ ውጭ አሁንም እንሄዳለን። ከአሁን በፊትም የፈጸሙት ካሉ በህግ እስከሚያዙ ድረስ በአጭር ጊዜ ውስጥ እነዚህ ተቀናይቶ ከተሰሩ ውጤታማ አይሆናል። እነዚህ ተቀናይቶ በተፈለገው መንገድ ካልተሰሩ ከዚህ በባሰ የአስቸኳይ ጊዜ አዋጅም ሊያስከትል ይችላል። ለአሜሪካን ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን ሌሎችም ቅንብሮችና ዘገባዎች አሉን በአጭር ሞገድ በናይል ሳትና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ የሚሰማውን የአርብ ምሽት ፕሮግራማችንን ነው እየተከታተላችሁ ያላችሁት እስከ አራት ሰዓት ከእናንተ ጋር ነን አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን ወደ ቀሪዎቹ ዝግጅቶች ከማለፋችን በፊት አዳነች የምሽቱን አበይት ዜናዎች ታሰማለች የሶማሌ ብሔራዊ ክልል መንግስት የቀድሞ ፕሬዝደንት ጉዳያቸውን የሚመረምረውን ፍርድ ቤት ነፃም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነፃና ገለልተኛንን ብለዋል። ከዚያ በኋላ ጠበቆቻቸውን ከዚህ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጭ ቀጠሮ ቆርጧል። ከ1500 በላይ የትግራይ ተወላጆች ማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀለ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የሚባል ድርጅት አስታውቋል። እስረኞቹን ለማስለቀቅና ስለ እነርሱ የተሰራጨ እውነት ያልሆነ ያለውን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቢ ሕግ በበኩሉ በተጠርጣሪዎቹ ላይ የተመሰረተውን ክስ በማስረጃ የተደገፈ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው የለም ብሏል። የሶማሌ መንግስት በተናገረው መሰረት በቅርቡ ሞቅዲሾ ከንቲባን ህይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት የተመራች ዓይንስውር ነች። አዳነችን፣ እናመሰግናለን። ዝግጅታችን ይቀጥላል። እዚህ ጋር አንድ ሙዚቃ እንጋብዛችሁና ለእረፍት ያህል ወደ ቀሪዎቹ ዝግጅቶች እናልፋለን። አብራችሁን ቆዩ። ሚካኤል በላይነህን ነው የያዝንላችሁ። የፍቅር ምርጫዬ ይላል። የነገን ማወቅ ፈለግ፣ መጪውን ማየት ናፈጉ። የፍቅር ምርጫዬ Wasn't we meant I be? I can't The ሚካኤል በላይነ ነው የፍቅር ምርጫዬ እያለ በጥቂቱም ቢሆን ያዝናናል። ሰዓት ስላልነበረን ነው እንጂ ቢቀጥል መልካም ዜማ ነበር። እናመሰግናለን። ሙዚቃውን የመረጠችልን አበባየ ገበያው የማህበራዊ መገናኛ ኤዲተራችን ነች፣ እናመሰግናታለን እሷንም። ወደ ቀሪዎቹ ዝግጅቶች እናልፋለን። አሁን አብራችሁን ቆዩ። በደቡብ አፍሪቃ ጆሃንስ በርት ውስጥ አስረው ከሚገኙት ኢትዮጵያውያን መካከል የተወሰኑት ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባደረገው ጥረት ከእስር እየተለቀቁ መሆኑ በቦታው የሚገኙ ነጋዴዎች ለአሜሪካ ድምፅ ገለጹ። ነገር ግን የተወረሰባቸው ንብረት መጠን ብዙ በመሆኑ ከፍተኛ እገዛ እንደሚፈልጉ ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በደቡብ አፍሪቃ የሚገኘው ኤምባሲ ከፍተኛ ጥረት እያደረገ መሆኑንና ይህንኑ ጥረትንም እንደሚቀጥል አስታውቀዋል። በአሁኑ ሰዓት በእስር ላይ የሚገኙት ኢትዮጵያውያን አንድ መቶ አምሳ ናቸው ተብሏል። ጽዮን ግርማ ዝርዝር አላት። ደቡብ አፍሪካ ጆሀንስበርግ ውስጥ ኢትዮጵያውያን በሚበዙበትና ጂፒ በተሰኘው የንግድ ቦታ ላይ ፖሊስ የተሳሳተ የንግድ ምልክት የለጠፉ ሀሰተኛ ምርቶችን ለገበያ ያቀርባሉ ባላቸው አፍሪካውያን ነጋዴዎች ላይ በወሰደው እርምጃ ታስረው የነበሩት ኢትዮጵያውያን እየተፈቱ መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ደቡብ አፍሪካ ከሚገኘው የኢትዮጵያ ኤምባሲ ዛሬ አገኘ ነው ያሉትን መረጃ ለአሜሪካ ድምጽ አካፍለዋል። በደቡብ አፍሪካ ጆሀንስበርግ ከተማዊ ንግድ መካከል ጆሀንስበርግ ሴንትራል ቢዝነስ ዲስትሪክት የሚሉት አካባቢ የንግድ ኤሪያ ነው። እዛ ኢትዮጵያውያንን ጨምሮ የሌሎችም የውጭ ሀገር ዜጎች በብዛት የሚገኙበት የንግድ አካባቢ ነው። እዛ አካባቢ የደቡብ አፍሪካ ጸጥታ መዋቅር ከገሎችን አካላት አስተባብሮ የዚህ በንግድ መካከል ስፍራ አካባቢ በመግባት ሰፊ የፍተሻ እና የብርበራ አይነት ኦፐሬሽኖች መካሄዳቸው ነው። በዚህ ፖርት ኢትዮጵያን ጨምሮ ሌሎችም የውጭ ሀገር ዜጎችን በቁጥጥር ስር መዋላቸውን መረጃ የደረሰን። ይህ ሁኔታ እንደተከሰተ እዛ የሚገኘው የኢትዮጵያ ኤምበሲ እንዲሁም ኢትዮጵያኖች በጋራ ያቋቋሙት ኮሚኒቲ በጋራ እንዲሁም ሌሎች የደቡብ አፍሪካ ተቋማትን በማስተባበር ጉዳዩን በቅርብ መከታተል ተጀምሮ ተወሰኑ ኢትዮጵያውያን ሕጋዊነት ያላቸው በሀገሪቱ ሕግ መከተል ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑን ሌሎች ደግሞ ከደቡብ አፍሪካ ህግ አስከባሪ አካላት ጋር እንደሲሆን ሌሎች አካላት ጋር ውይይት በማድረግ በቁጥጥር ስር የዋሉት ዜጎች የህግ አካሄድ እንዲከበር በማጣራት ሂደት ውስጥም አላስፈላጊ መጥሰት እንዳይከሰት የፍርድ ትትም ይጀምር በተባቃክ ሰርተን እንደዚህ የመሳሰሉ ስራዎች መሰረታቸውን ትላንት ማምሻውንና ዛሬ እየተለቀቁ መሆኑን ቁጥሩ በየሰአቱ እየተቀያየረ እንደሚገኝም አቶ ነቢያት ገልጸው አሁን ባላቸው መረጃ አንድ መቶ ሀምሳ ኢትዮጵያውያን በእስር ላይ እንዳሉና እነዚህንም ለማስፈታት እንደዚሁም አጠቃላይ ህጋዊ ሁኔታዎቹን ለመከታተል ኤምባሲው እየሰራ እንደሆነ ተናግረዋል። በሌላ በኩል በዚሁ አካባቢ በንግድ ስራ ላይ የተሰማሩና ና በአሁኑ ሰአት ኢትዮጵያውያኑን በተመለከተ ሀገር ውስጥ በሚገኝ የሚገኘው በደቡብ አፍሪካ የቴሌቪዥን ጣቢያዎች እየቀረቡ ማብራሪያን በመስጠት ላይ የሚገኙት አቶ ታደሰ፣ የማነ ኢትዮጵያውያኖች እየተፈቱ መሆኑን ኤምባሲውም እገዛ እያደረገ መሆኑን ለአሜሪካ ድምጽ ተናግረዋል። የኢትዮጵያ አምባሳደር በደቡብ አፍሪካ ከሌላ ጊዜ በተለየ ሁኔታ አምባሳደሩ ዛ ዛው እየታሰሩበት ፖሊስ ስቴሽን በመገኘት ከፖሊስ ስቴሽን ማዛጅ በመሆን በተለያዩ ኢትዮጵያውያን እና የተለያዩ የሚ ሰዎች ጋር በመሆን የአፍሪካ ዳያስፖራ ፎረም ሰዎች እና የህዱ ማህበረሰብ የተወጣጡ ሰዎች ሂደው አይተቸው ያለውን ሁኔታ በዚህ ሀገር ሆም አፌርስ ወረቀቶቻቸው እየታዩ እና በዜና ሰው እየታየ በፍነት የተለቀቁበት ሁኔታ ሊፈጠር ያለ እስካሁን በቁጥር ማስቀመጫ ይቻል ከመቶ ምናምን በላይ የሚሆኑ ይተለቀዋል በኤግዛክት መንበር ያይታወቅም ማለት ነው። በትላንትናው ዘገባችን በዚህ ነጋዴዎች ጂፒ ብለው በሚጠሩት የንግድ ቦታ ላይ ወደ ዘጠኝ በሚጠጉ ትላልቅ ህንጻዎች ላይ በንግድ ስራ ተሰማርተው የነበሩ ስድስት መቶ ሰዎች መታሰራቸውን መዘገባችን ይታወሳል። ከእስሩ በተጨማሪም በተደረገው ፍተሻና በተወሰደው እርምጃ ከአርባ ስድስት በላይ መኪኖችና የሱቅ ንብረቶች ተጭነው መወሰዳቸውን ነው ነዋሪዎችና የኢትዮጵያውያን ማህበረሰብ ኮሚቴ አስታውቆ ነበር። በዛሬው ዕለት ያነጋገርናቸው አቶ የማነህ እንደዚህ በዓለም አቀፍ የንግድ ምልክቶች ስም የተጭበረበረ ምርት ይሸጣል በሚል በተደጋጋሚ በህጋዊ መንገድ በንግድ ስራ ላይ የተሰማሩ ነጋዴዎች ንብረት እየተወሰደ መሆኑን በመግለጽ ያማርራሉ። አሁንም በሚሊዮን የሚቆጠር ንብረት መወሰዱን ገልጸው ይህ እንዲመለስላቸው በመጠየቅ በአሁኑ ሰዓት አጠቃላይ የንግድ ቤቶቹ መዘጋታቸውን ተናግረዋል። ጽዮንን ለዘገባዋ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አማራ ክልል የሚወስደን ይሆናል። የአማራ ክልል የጸጥታ ሁኔታ አስተማማኝ ደረጃ ላይ ነው ሲሉ የክልሉ የፖሊስ ኮሚሽን ኮሚሽነር አበረ አዳሙ ተናገሩ። ኮሚሽነሩ ይህንን ያሉት ዛሬ ለአሜሪካ ድምፅ በሰጡት ቃል ነው። የጸጥታ ኃይሉም ቢሆን ከመቼውም ጊዜ በላይ የህዝቡን ሰላምና ደህንነት እየጠበቀ ነው ብለዋል። ከባህር ዳር አስቴር ምስጋናው ዘገባ ይዛለች። ከሰኔ 15ቱ ጥቃት ጋር በተያያዘ በባህር ዳር ከተማ ብሎም በአማራ ክልል የሰላም መደፍረስ አለ ተብሎ የሚወራው ወሬ ከእውነት የራቀ ነው። ክልሉ ከመቼውም ጊዜ በላይ በአስተማማኝ ሰላም ውስጥ ይገኛል ብለዋል። በክልላችን አሁን በአስተማማኝ ደረጃ ሰላም ነው። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም ሰላም ዜጎች ወጥተው በሰላም ይገባሉ ይወጣሉ። ይህን ስልሽ ዝም ብሎ የተለያየ ፍላጎት ያላቸው የተለያየ ነገር ሊያረቡ የሚፈልጉ ኃይሎች ወይም ግለሰቦች ለመተናኮስ አይሞክሩ ማለት አይደለም ግን ያን ለማድረግ ደግሞ የፖሊስ ኃይላችን ከመቼውም ጊዜ በላይ በልህና በሆነ ከአካባቢ አስተዳደሮች ጋር ከአካባቢ ሚሊሻ ጋር በመቀናጀት ከፍተኛ የሆነ ስራ እየሰራ ስለሆነ የክልላችን የሰላም ሁኔታውን በአስተማማኝ ሁኔታ ያለው ይህ በዚህ ጥርጥርን ሊገባው አንፈልግም። ህዝባችን የአማራን ጥቅም ተደራጅተን እናስከብራለን በማለት ወደ ጫካ የገቡ 14 ወጣቶችም በቅርቡ በምስራቅ ጎጃም ዞን አካባቢ በቁጥጥር ስር እንደዋሉ ኮሚሽነሩ ተናግረዋል። በረሃ ውስጥ ጫካ ውስጥ ሄደው ነው የያዝናቸው። እንከታተላቸው ነበረ። ብዙዎቹ ወጣቶች ልጆች ናቸው እና እነሱ የሚሉት ያው ተደራጅተን እንዋጋለን፣ አሁን ያለውን የአማራን ጥቅም ስላልተጠበቀ ተደራጅተን በመሳሪያ ክልላችን ጥቅም እናስከብራለን የሚል ምን ብሎ የልጆች አይነት አላማን ያላቸው በጣም በወጣትነት ውስጥ ያሉ ልጆች ናቸው። ለመያዝም ብዙ አላስቸገሩም። በተቻለ መጠን ይዞ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው የያዝናቸው። ሌላ የከፋ እርምጃ መውሰድም አልተፈለገም። አላማቸው ግን ባጭሩ ረብሻ መፍጠር፣ የትም የማያደርስ አሁን ባለንበት ተጨባጭ ሁኔታ የማይሰራ በፋኖስም ተደራጅተው በአንዳንድ አካባቢ የጸጥታ ችግር ሲያደርሱ የነበሩ ቡድኖችም ከድርጊታቸው እንዲቆጠቡ አድርገናል ነው ያሉት። የጸጥታ መዋቅር በነገራችን ላይ መደራጀትም መመራትም ያለበት በመንግስት ነው። ከመንግስት መዋቅር ውጭ የወጣ የጸጥታ መዋቅር በየትም ሀገር ላይ አይፈቀድም። በቡድን ተደራጅቶ መሳሪያ ይዞ እንደፈለጉ መንቀሳቀስ ግን የትም ሀገር ላይ ህገ ወጥ። ከሰኔ አስራ አምስት በፊት እንዲህ አይነት እንቅስቃሴዎች ነበር፣ እናውቃቸዋለን። ልጆች ተው ብለናቸዋል። እንዲያውም ከዛ ውስጥ እያስተማር ግማሹን በሰላማዊ መንገድ ወደ ኑሮ እንዲሰማራ ኢቭን ባለደም ያለባቸው ከባለደሞቻቸው ጋር እንዲታረቁ መንግስት መደገፍ ያለበት። ለምሳሌ ካሳ ክፍያ ካለ መንግስት ብር እንደሚሰጥ ያንንም እያደረገ ያስታረቅናቸው ሰዎች አሉ። ከዛ በኋላ እዛ መኖር ስለማንችል ሌላ ቦታ ይሰጠን እያሉ፣ ሌላ ቦታ ሄዳችሁ መኖር ትችላላችሁ ብሎ መንግስት መሬት ሁሉ እስከ መስጠት ሂዷል። ከዛ ያለፈ ግን እንደ ፋኖ ነን እኛ የሚል አደረጃጀት እየተከተሉ ብድግ እያሉ ይሄዱ፣ የተወሰኑ ባለሀብቶችንም ብራንዱ የሚል አይነት ስሜቶች ነበሩ። ያናውቀናል፣ ደርሰንበት ነበረ ያ በሶም እንደማይፈቀድ ነግረናቸው ለብዙዎቹ ነግረናቸው ብዙዎቹ ያን አሁን እርግፍ አድርገው ትተው የራሳቸውን ኑሮ በሰላም እየኖሩ ነው ያለው። ኮሚሽነሩ በመጨረሻም የአማራን ሕዝብ ጥያቄ አስመልሳለሁ፣ ጥቅሙንም አስከብራለሁ የሚል ማንኛውም አካል ከጎናችን ሆኖ መስራት ይችላል ሲሉ ጥሪያቸውን አቅርበዋል። በዚህ አጋጣሚ በሽፍትነትም ላሉ አሁንም በዛ መንገድ እንቀጥላለን የሚል ሀሳብ ያላቸው ካሉ በዚህ አጋጣሚ ጥሪ ያቀርባሉ። በአማራ አስተዳደር ከዚህ በኋላ ሽፍትነት አማራን መግደል አይፈቀድም። ለዚህ ህዝብ እቆረቆራለሁ ለዚህ ህዝብ አስባለሁ የሚል ካለ ያነጋግረን፣ አብረን የዚህ ህዝብ ጥያቄ አብረን እንመልሳለን። አማራ ብዙ ጥያቄዎች አሉ፣ በፍትህ እጦት በጣም ሲሰቃይ እየኖረ ህዝቡ ብዙ የሚያነሳቸው ጥያቄዎች አሉ። ብን አዴፓም እንደ አዴፓ እንደ ገዢ ፓርቲ የወሰዳቸው አቋሞች አሉ። እነዛ አቋሞች እነዛ ጥያቄዎች እንዲመለሱ እንፈልጋለን። ከማንኛውም ኢትዮጵያዊ ጋር ሆነን በኢትዮጵያ ውስጥ በኩልነት እንዲኖር እንፈልጋለን። ይሄ ማህበረሰብ ያን የምናደርገው ግን በአማራ መሬት ላይ ሸፍተን አማራ እንዳያርስ አማራ በሰላም እንዳይኖር እየተኮስ እየገደል እየዘረፍን አይደለም። በፍጹም ይሄ ክልክል። አዲሱን ሰራዊታችንንም በዚህ መንገድ ነው የምንቃኘው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አሁን ደግሞ ወደ ሶማሌ ክልል ጉዳይ እናመራለን። በበረቱ ችግሮች ተተብትቦ የነበረው የሶማሌ ክልል ባለፈው አንድ ዓመት ምን ያህል ተለወጠ? ምንስ ይቀረዋል? ሲል የድሬዳዋ ዘጋቢያችን አዲስ ቸኮል የክልሉ ነዋሪዎችና ባለሥልጣናት ሰሞኑን አነጋግሮ ነበር። የክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በተከታታይ ስብሰባዎች ውስጥ ስላሉ ፋታ እንዳገኙ ቃለ መጠየቅ እንደሚሰጡን ነግረውናል። ለዚህም ምሽት ግን አዲስ ቸኮል ያነጋገረውን የክልሉን ባለሥልጣን ሀሳብ በተከታታይ ዘገባው ውስጥ አካቷል። ቀጥሎ ይቀርባል። የሶማሌ ክልልን ከአስር ዓመታት በላይ ሲያስተዳድረው የነበሩት አቶ አብዲ መሐመድ ኡመር በህግ ቁጥጥር ስር ሲውሉ ክልሉ በበርካታና ከባባድ ችግሮች እንደተተበተበ ነበር። የክልሉ መንግስት መዋቅርም ሙሉ በሙሉ ፈርሶ ነበር። እነኚህን ችግሮች በመቅረፍ ረገድ ምን ተሰራ ስንል የክልሉን ፕሬዚዳንት አማካሪ ዶክተር ታጁዲንን አናገረናቸው ነበር። ክልሉ በአዲስ መልክ ተዋቀረ በኋላ እንደ አዲስ ከመጀመሪያ ከወረዳ እስከ ከፍተኛ አመራር ያሉትን በአጠቃላይ እንደገና መሾም ነበረባቸው። በዛ ጊዜ በመጣን ጊዜ የነበረው አመራር በሙሉ በቦታ ላይ ስላልነበረ አዲስ አመራሮች ተሽመዋል። የተሾሙት አመራሮች ከሌላ ጊዜ የተለየ የሚያደርገው ምንድን ነው? በተቻለ መጠን ትምህርትና ልምድ ያላቸውን ሰዎች የተመረጡበት የመስፈርቱ በዛ ነው። ትልቁ ስራ የተሰራው እዛ ላይ ነው ብለን እናስባለን። ከዚህ በፊት ከነበረው ዝም ብሎ በጎሳ ከመወከል በችሎታቸው መሆኑ በአመራሩ ላይ ብዙ የክህሎት ለውጥ አምጥቷል ብለን እናስባለን። በአሁኑ ሰዓት የዩኒቨርሳል ቴሌቪዥን ጋዜጠኛ የሆነው እስማኤል እብራሂም በአብዲይሊ አስተዳደር ዘመን ከአምስት አመታት በላይ ጂኦሎጋዴን ተብለው በሚጠራው የማሰቃያ ስፍራ ታስሮ ነበር። ስለደረሰበት ነገርና ያኔ ስለነበረው የሰብአዊ መብት አያያዝ እንዲህ ያስታውሳል። በክልላችን በጅምላ ይፈጸም የነበረው ስርዓት ሰለባ ነበርኩ። የአብዲ ኢሌ ሰዎች የያዟቸውን ሰዎች እንደፈለጉ የሚያደርጉባቸው የማሰቃያ ስፍራዎች ነበሩ። ጋዜጠኛ ነበርኩ። ሰዎች በረሃብ በድብደባ ብዛት ይሞቱ ነበር። ለበርካታ ዓመታት አንድም ቀን ሰላማዊ እንቅልፍ ተኝቼ አላቅም ነበር። የኦብነግ ደጋፊ ከሆንኩ ወይም አብዲ ኢሌን የተቃወመ ሁሉ ሰዎች በዘፈቀደ ይታሰሩና ይገደሉ ነበር። ሰብአዊ ና ዴሞክራሲያዊ መብት በመጣስ በተደጋጋሚ ስሙ የሚነሳው የክልሉ ልዩ ፖሊስና ሌሎች የፍትህ አካላት ዛሬስ በምን ሁኔታ ላይ ይገኛሉ ስንል ዶክተር ታጁዲንን ጠይቀን ነበር። መጀመሪያ የልዩ ሀይል አመራሮቹ ተከታታይ ስልጠናዎች ሰጥቷቸዋል። ለላይ አመራሮች ጀምሮ እስከታች ያሉትን የልዩ ፖሊስ አባላት ለረዥም ጊዜ የቆየ ስልጠና ሰጥቷቸዋል። ይሄም እንግዲህ በልዩ ፖሊሶች የነበረውን የተሳሳተ አመለካከት እንዲቀየርና የክልሉን ሕግና ስርዓት ማስከበር ላይ እንዲሰሩ አድርጓቸዋል እናስባለን። ስልጠናዎች እንግዲህ የሰብአዊ መብትን በተመለከተ አንደኛ የተደረገው ነገር ምንድነው፣ በጀሎ ጋዴን ውስጥ የነበሩትን በተለያዩ ምክንያቶች ያለ ፍርድ የታሰሩ፣ በግል ጉዳይ የታሰሩ፣ በፖለቲካ አመለካከታቸው የታሰሩ ሰዎችን በአጠቃላይ አስፈትተን ጀሎ ጋዴኑ ነው እንደውም ከእስር ቤትነት አሁን ለማስተባበሪያም እንዲረዳም ብለን ወደ ሙዚየምነት ተቀይረዋል። አሁን ማንም ሰው መጥቶ እየጎበኘው የተለያዩ ድርጅቶችም እየመጡ እየጎበኙት ያሉት። ከዚህ ውጭ ደግሞ እንደሆነ የፍትህ አካላት እነሱም እንደዚያው ስለ ስልጠና ሰጥቷቸዋል ከአመራር ጀምሮ። በእርግጠኝነት አሁን ኢንዲቪዱዋል ኬስ ካሉ በስተቀር በሰፊው በሲስተም የተደረጋ ነገር እንዳይለ ማረጋገጥ እንችላለን። ጋዜጠኛው እስማኤል አሁን ያለውን የአቶ ሙስጠፌን አስተዳደር ከአቶ አብዲ ኢሌ አስተዳደር ጋር እንዴት አነጻጽራቸዋለህ ልዩነታቸውስ ምን ያለው ብለን ላቀረብንለት ጥያቄ ባጭሩ ሲመልስ ለእነጽጽር የሚቀርቡ አይደለም ነበር ያለው። ምንም እንኳ በሶማሌ ክልል ለበርካታ ዓመታት በበርካታ ነዋሪዎች ላይ የሰብአዊ ድርጊቶች ሲፈጸሙ ቢቆዩም ይህንን ግን ደፍሮ የሚዘግብ የክልልም ሆነ የፌዴራል ሚዲያ አልነበረም። የህብረተሰቡ ቅሬታዎችና ጥያቄዎች የሚስተናገዱበት መድረክም አልነበረም። ዛሬስ አንዳንዶቹ ነገሮች ስነገር አይዲያሊ የምናወረው ነገር ላይ ፈጠር ይችላል። ግን በተቻለ መጠን አሁን ሚዲያውን ዝም ብሎ የመንግስትን ፕሮፓጋንዳ ብቻ ሳይሆን የህዝቡም ስሜት እንዲያንጸባርቅ እየተደረገን ያለው በከፍተኛ ጥረት። አሁን ህዝቡም የሚለው ምንድን ነው? አንዳንድ ቦታ ላይ የሚፈጠሩ ችግሮች ምን አይነት ገጽታ አላቸው? የመንግስት አካላት ሚ ይላሉ የሚለውን ነገርም ለማሳየት እየሞከሩ ነው ያሉት። እና በዚህ በኩል መሻሻል አለ። ተቃዋሚ ፓርቲዎችን በተመለከተስ የኦነሌፍ ከፍተኛ አመራሮች በሙሉ መጥተዋል። ቢሮ ሰጥቷቸዋል። እንዲንቀሳቀሱ የሚችሉበት አንዳንድ ነገርም ፋሲሊቴት ተደርጎላቸዋል። ይሄ የሚያሳየው ምንድነው ነው ኦኔሌፍ በራሱ አንድ የፖለቲካ ድርጅት ነው። ድርጅቱም በሰላማዊ መንገድ ለመታገል ወስኖ ሙሉ በሙሉ ተቀላቅሏል፣ ያሉት የኦኔሌፍ ታጋዮች የተወሰነ የማቋቋሚያ ክፍያ ተከፍሏቸዋል። ወደ መቶ ሰባ አምስት ሚሊዮን ብር ነው የተከፈላቸው። በቂ አይደለም። ስልጠና ይፈልጋሉ። ክትትል ይፈልጋሉ። እነ ሰዎች ሌላ ሳይኮሎጂካል ሰፖርት ሊፈልጉ ይችላሉ። እና አንዳንድ ክትትሎችን ይፈልጋሉ እና በዚህ ዙሪያ አሁንም መንግስት አንዳንድ ፕላን አውጥቶ ከፌደራል መንግስት ጋር እየተመካከልን ያለነው። ከዛ ውጪ የፓርቲዎች የጋራ መድረክ የሚባል ነገር አለ ይመስለኛል በክልሉ ደረጃ እየተቋቋማለ። ክልሉ በአንጻራዊነት ከሌሎች ክልሎች ያነሰ የማስፈጸም አቅም ስላለው ታዳጊ ክልል በሚል ቅጥያ ከሚጠሩት ክልሎች መካከል ነበር። ሙስናም ስር የሰደደ ችግር እንደሆነ ይነገራል። ይህን ከማስተካከልና አገልጋይ የመንግስት ተቋማትን ከመፍጠር አንጻር ምን እየተሰራ እንደሆነ ዶክተር ታጁዲንን ጠይቀናቸው ናቸው ነበር። በእርግጠኝነት እንግዲህ የአመራሩ ጥገኝነት አለ። ይሄን ነገር ለማስተካከል ስራውን ከጀመርንበት ጊዜ ከመስከረም በኋላ ስለነበረ እቅዶቹን በትክክል ማየት እየቻልንበት ሁኔታ አልነበረም። መጠነኛ የእቅዶች ማስተካከል ተደርገው ነበረ። በእርግጥ በዚህ ጉዳይ ላይ አሁንም ከፍተኛ የህዝብ ቅሬታ እንዳለን ሰማለን። ግን ከዚህ የተማረው ምንድን ነው? ባለፈው ወር ውስጥ ክልል ውስጥ በአጠቃላይ ወረዳ አመራር ጀምሮ ከክልል አመራር ባለው ውስጥ የባለፈው አመት የስራ አፈጻጸም ግምገማ ተደርጎ ነበረ። እና በዚሁ ቀደም እንደውም ብዙ ቁጥር ያላቸው የመንግስት አመራር ሁሉ ከስልጣን የተቀነሱበት ነው አሰራር ነው ያለው። ይሄ ነው ምንድነው አመራሮች ተነስተው ተነስተዋል። ይሄ ምንድን ነው? አንደኛ ይሄ አሁን ሰአት ጠብቆ የመስራትን ጉዳይ በተመለከተ ሪፖርታቸውን በአግባቡ የመስጠቱን በተመለከተ ቁርታኝነታቸውን በማየት የተወሰደም እርምጃም ጭምር ነው። ይሄ ብዙ ለውጥ ይኖራል እናስባለን። በዘንድሮ አመት ላይ ብዙ የነበረውን የህዝብ ቅሬታ በተሻለ መጠን አድሬስ እናደርጋለን ብለን የምናስበው በዚህ አመት ነው። አሁን እንግዲህ የበለጠ ተዘጋጅተንበታል። እቅሎን አውጥተናል። ገንዘቡን በአግባቡ ልንጠቀምበት የምንችለው ቦታ ላይ አስቀምጠናል ብለን እናስባለን። በክልሉ ከሐምሌ ሀያ ስምንት እስከ ሰላሳ ሁለት ሺህ አስር ዓመተ ምህረት ሄጎ ተብሎ በተደራጁ ወጣቶች ስለደረሰው ጥፋትና የዚህን ጥፋት ሰለባዎች መልሶ ለማቋቋም ስለተሰሩ ስራዎች ከኦሮሚያ ክልል የተፈናቀጡትን ለማቋቋም ስለተሰሩ ስራዎች እንዲሁም ከኦሮሚያ አፋርና ሌሎችም ክልሎች ጋር ያለውን ግንኙነት ከማስተካከል አንጻር ስለተከናወኑ ተግባራት የክልሉ መንግስት ምን ይላል? ተጎጂዎችስ ምን ይላሉ? የሚለውን እንመለስበታለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። በሚቀጥለው ቅንብር ደግሞ ወዲህ ወደ ዋሽንግተን እንመለሳለን። የኢትዮጵያውያን አሜሪካውያን ማህበረሰብ ስብስብ በዋሽንግተን ዲሲ በትናንትናው ምሽት የተጀመረ ቃለ ምልልስ ነው የያዝ ነው። በነገ ዕለት እዚህ ዋሽንግተን ዲሲ ላይ የሚካሄድ ቀደም ሲል የተባያልነውን ዓመታዊ ዝግጅት የሚመለከት ነው። በኢቢኤስ ቴሌቪዥን አዘጋጅነት በነገ ዕለት ለሶስተኛ ጊዜ የሚካሄደው ዓመታዊ ስነ ስርዓት በየተሰማሩበት የሙያ መስክ ከፍተኛ እውቅና ያላቸው ባለሙያዎችና ኃላፊዎች በተናጋሪነት በተወያይነትና በሙያዊ አገልግሎት አቅራቢነት ጭምር ይቀርቡበታል። የዝግጅቱን አስተባባሪ የኢቢኤስ ቴሌቪዥን የሄለን ሾው ፕሮግራም አዘጋጇን ሄለን መስፍንን አሉላ ከበደ አወያይቶ ትናንትና ውይይቱ የመጀመሪያው ክፍል መቅረቡ የሚታወስ ነው። ትናንት ከተገታበት ይቀጥላል። አሁን በፖለቲካው የነቃ ተሳትፎ እንዲኖረው ማህበረሰቡን ማነቃቃትና በምሳሌነት የሚታዩ ጉዳዮችን ማምጣት የሚጨምር ይመስላል። ሄለን፣ ወደ ሌላው ከመሻገርሽ በፊት ተከታይ ጥያቄ ላንሳለሽ። ያስተዋወቅሻቸው ሶስት እንግዶች በዚህ ሲቪክ ኢንጌጅመንት በሚል የህብረተሰብ ተሳትፎን ለማሳደግ በታለመ ዝግጅታችሁ ላይ ቀዳሚዋ ቀደም ብለን ያነሳ ናቸው የዩናይት ስቴትስ ምክር ቤት አባሏ ኤላን ኦማር አሉ። አቶ ጥበቡ አሰፋ በሚኖሩባት የዋሽንግተን አጎራባቸዋ የታኮማ ፓርክ ከተማ በማህበረሰብ ውስጥ ባላቸው የነቃ ተሳትፏቸው ይታወቃሉ። ሌላው ቀደም ብለሽ ያስተዋወቅሻቸው አቶ ተፈረ ገብሬም በድርጅታቸው ውስጥ በከፍተኛ ኃላፊነት የሚሰሩ ናቸው። እስኪ ንገሪን፣ እነኝህን ታዋቂ ሰዎች በምሳሌነት ከማምጣት ባሻገር እሱ በራሱ ትልቅ ነውና በአገሬው ፖለቲካ የማህበረሰቡ የጎላ ተሳትፎ አስፈላጊነትና ተጠቃሚ የመሆን ጥያቄ ከአሁን ቀደምም ለረዥም ጊዜ ሲባል የቆየ ብዙም የተነገረና ብዙም የተባለለት እንደመሆኑ ምናልባት የፕሬዚዳንት ኦባማ ምርጫ ጊዜ ነው ህብረተሰቡ ከፍ ባለ ቁጥር ወጥቶ በምርጫው ሲሳተፍ የተመለከት ነው። በዚህ በአሁኑ በነኝህ ባነሳችኋቸው ውይይቶች ምንድን ነው በተጨባጭ ጎልቶ እንዲወጣ የምታለሙት ከወዲሁ የምታስቡት ነገር ካለ? በህብረተሰብ ደረጃ ስንመለከት በተለይ ደግሞ አሁን ባለፈው በቱ ታውዝንድ ሲክስቲን ፕሬዚደንሻል ኤሌክሽን ላይ እዚህ ሀገር ብዙ የአፍሪካን አሜሪካን ኮሚኒቲ በብዛት ወጥቶ ምርጫ አልተሳተፈም። ፕሬዚደንት ኦባማ ሲመረጥ ጊዜ እንደነበረው አይነት ተሳትፎ አልነበረም ይባላል። ይህ እንግዲህ የተለያዩ ምክንያቶች አሉት። ግን በአሁኑ ጊዜ በተለይ ኢትዮጵያውያኖችን በተመለከተ ኤርትራውያኖችን በተመለከተ፣ በአሜሪካን ሀገር በአጠቃላይ አብዛኛውን ጊዜ ፖለቲካ ሲስተሞች ካልተሳተፉ እነሱን የሚጠቅማቸው ወይም ደግሞ ለነሱ ጥቅም የሚሰራ ሊደርሽፕ በቦታው መግባት ስለማይችል አስዲስ አድቫንቴጅ ይሆናሉ ማለት ነው። ህብረተሰባችን የሚገባውን ውክልና የሚገባውን ድምፅ መስማት አይችልም ማሰማት አይችልም። ስለዚህ እንግዲህ ዋናው አላማቸው የነዚህ ሶስት ሰዎች እንግዲህ ዲስካሽን ዋናው አላማ በብዛት የምንሰራው እንግዲህ ተሳተፉ የሚለውን ለማነቃቃት ነው። እንዳልኩ ያለ መሳተፍ የሚያመጣውን ነገር ይናገራሉ። መሳተፍ ደግሞ የሚያመጣውን ነገር ያደርጋሉ። በተለይ አሁን በጣም ቲክድ የሆነ ኢሚግራንት ላይ በዚህ ሀገር በጣም ሰፋ ባለ መልኩ ሲስተሙን ወይም ደግሞ የሀገሪቱን ህግ ለመቀየር በጣም ትልቅ ስራ እየተሰራ ነው። በፕሬዚደንት ትራምፕ እና በሪፐብሊካን ካንግረስ እንደዚሁም በዲሞክራት ካንግረስ ውስጥ በጣም ብዙ ስራ እየተሰራ ነው እና ይሄ ሊለወጥ ያለው የሚመጣው ህግ እኛን በምን መልኩ ይመለከተናል? በምን በኩስ ሊጎዳ ነው? ሊጠቅመንም ይችላል። እዚህ ላይ መስራት ያለብን ነገሮች ምንድን ነው የሚለው ላይ ነው በተለይ ዋናው ዲስከሽን የሚመጣው እና እሱን ካስረዱ በኋላ በተለይ ሬፕሬዘንቴቲቭ ኦማር በየቀኑ የምትሰራው ስራ ነው ይህንን፣ እና እሳ የምታየውን ነገር በመስሪያ ቤት በስራ ላይ የምትመለከታቸውን ነገሮች እያነሳን እኛ እንዴት መጥተን እዚህ ላይ መሳተፍ እንዳለብን የሚመክሩን ጉዳይ ይሆናል ማለት ነው። ወይም ዲስከሽን ላይ ሞር ያተኮረ ይሆናል። መልካም ሄለን በርካታ የፓናል ውይይቶች ናቸው ያዘጋጃችኋቸው። ማህበረሰብን ለማሳተፍ በታለመው በቀዳሚው ዝግጅታ የሚኖረውን ሁኔታ ነው በጨረፍታ ያሳየሽን። ወደ ሌሎቹ እንሽጋገር። መሰል የውይይት መድረኮች አሏችሁ፣ እስቲ ባጭር ባጭሩ ሁሉንም አስተዋውቂን ነው። ሹር የቢዝነስ ሊደርስ የምንለው ፓነል እንግዲህ፣ የጋበዝናቸው እንግዶች እንዳልኩ በቢዝነስ በዚህ ሀገር ኮርፖሬት አሜሪካ ውስጥ ትልቅ ቦታ ያላቸው ኢትዮጵያውያኖች እና ኤርትራውያኖች ናቸው። ጆሽ ጋይም ይዘ ሲቲኦ ጃንሰን ን ጃንሰን የሚባል ትልቅ ኩባንያ፣ ሊበን ሀይሉ ቺፍ ኢኖቬሽን ኦፊሰር ነው ዱረሰል የሚባል ኩባንያ ውስጥ፣ አቶ አንባው በለጠ የፎሮኪር የሚባል ፋርማሲሮኮ ካምፕኒ ኒውጀርዚ ውስጥ የዛ ፕሬዚደንት ነው። ወይዘሮ ሊዲያ ጎበና ደግሞ ትልቅ ሎፈርም ኒውዮርክ ሲቲ ውስጥ ፍራስና ዘለክ የሚባል ኩባንያው ፓርትነር ናት። በሎ ፈርም እዛ ላይ ነው የምትሰራው። እንግዲህ የነሱ ዋናው ውይይቱ ምንመሰለ እኛ ኢትዮጵያውያኖች እዚህ ሀገር እንግዲህ ከመጣን ብዙ አመታት አይደለም። ወደ አርባ ዓመት ወደ አርባ አምስት አመት ሀምሳ ዓመት ቢበዛ ነው እና ብዙዎቻችን ኮርፖሬት አሜሪካ ውስጥ ሚድል ማነጅመንት ወይም ደግሞ መጀመሪያ አካባቢ ላይ ነው ያለ ነው እና ወደ ላይ ለመውጣት በተለይ ትልልቅ ኃላፊነት ያለባቸው ስራዎች ኮርፖሬት አሜሪካ ውስጥ ለመግባት ምንም አይነት ስትራቴጂዎች መጠቀም አለብን እያሉ ከራሳቸው ልምድ እያካፈሉ ምን ምን ማድረግ እንዳለብን፣ እንዴት አድርገን ደግሞ ኔትወርክ ማድረግ እንዳለብን፣ የአሜሪካን ሀገር አሁን ቢዝነስ ክላይሜቱ ምን ይመስላል፣ ኢሚግራንት እንዴት አድርገን ነው ራሳችንን ለማሳተፍ በዚህ ትልልቅ ስራ ላይ ለመግባት ምን ምን ነገር ምን አይነት ስትራቴጂ ማድረግ እንዳለብን ከልምዳቸው ያካፍሉናል ማለት ነው። ሌላኛው ፓነል ደግሞ ያው እንዳልኩ ክሪኤቲቭ ኢካኖሚ ይባላል። ክሪኤቲቭ ኢካኖሚ ስንል በተለይ በአርት ውስጥ በፈጠራ ስራ ውስጥ የተሰማሩ ሰዎችን ነው የሚመለከተው። የጋበዝናቸው እንግዶች ገሊላ በቀለ በጣም የታወቀች ተናገር ሞዴል ናት። በዛም በተጨማሪ ዶኪመንተሪ ፊልም ትሰራለች። አክቲቪስት ሆና ትሰራለች ከሌላ ሚዛኔ ክሮስ በጣም የታወቀች ዘፋኝም ናት፣ ሶንግራይተርም ናት። እና እነሱ እንግዲህ በዚህ ሀገር ውስጥ ብሬክ ማድረግ ችለዋል፣ ሲስተም ውስጥ ገብተዋል፣ ስራ እየሰሩ ነው። እና ወደዚህ ስራ ውስጥ ለመግባት የሚያስቡ ወጣቶችን እንግዲህ ለማነቃቃት እንዴት ሲስተሙን መግባት እንደሚችሉ የራሳቸውን መንገድ የራሳቸውን ጉዞ እያካፈሉ ምክርን ይሰጣሉ ማለት ነው። ሌላኛው ደግሞ ፓነል ዲስከሽን ያንግ ትሬል ብሌዘርስ ያልናቸው ናቸው። እነዚህ እንግዲህ ወጣቶች ከሰላሳ አምስት ዓመት በታች ያሉ እድሜያቸው ወደዛ አካባቢ ግን ትልልቅ ስራ እየሰሩ ያሉ ኢትዮጵያውያኖችን ነው። አዳማ በራ ይሄ ቺፍ ሊጋል ኦፊሰር ሳይካ የሚባል ድርጅት ውስጥ እዚህ ሀገር። ማቴዎስ መስፍን አኢኢ ካውንስል የሚባል የናን ፕሮፊት ኦርጋናይዜሽን አለን ድርጅት አለ። እሱ ላይ ኤግዚኪቲቭ ዲሬክተር እና ፋውንደር ነው። በጣም በጣም ትልልቅ ስራ እየሰራ ነው። ኢስት አፍሪከን የሀይ ስኩል ተማሪዎችን ኮሌጅ ፉል ስኮለርሽፕ የሚያሰጥ ድርጅት ነው እና በጣም ትልልቅ ስራ እየሰራ ያለ ነው። ዳን ገብረ መድህን ደግሞ እንደዚህ ሃርቨርድ ኤጁኬትድ ዶክተር ነው። በተጨማሪም ደግሞ ጠበቃም ነው። እሱም ደግሞ ኢኖቬሽን እና ፋይናንስ ላይ የሚሰራ ነው። ሌላዋ ደግሞ ቦፍታ ይማም ትባላለች። ቦፍታ ዘ ኤሚ አዋርድ ዊኒንግ ጆርናሊስት ናት። ሞቲቬሽናል መካሪ ናት እና በጣም ብዙ የተለያዩ ነገሮች ውስጥ ያለች ወጣት ናት። እነሱም ደግሞ እንደዚሁ እንዳልኩ ከልምዳቸው ከስራቸው እያካፈሉ ነው እዚህ ቦታ ላይ ለመድረስ የወሰዷቸውን መንገዶች ለወጣቶች ምክር ይሰጣሉ። እና እንግዲህ ፓነል ዲስከሽናችን እነዚህ እነዚህ ይመስላል የሚያኮሩ ሰዎች ናቸው የሚያግባባ ይመስለኛል። ሄለን እንዴት ማደግ ይቻላል? በሙያ በጥረት ከፍ ወዳለ ደረጃ ለመድረስ ከልምድ ከስራዎቻቸው ለታዳሚ የሚያካፍሉበት መድረክ ነው ያዘጋጃችሁት። ምርቶቹን በማህበረሰብ በስራቸውም ለሌሎች የሚተርፍ መንገድ ማሳየት የሚችሉትን የምትጋብዙበት ዝግጅት ነው። የ2019 ዝግጅታችሁ መተዋወቅ፣ ማደግና ማብቃት ምናልባትም ለእኔ የቀረበ ስሜት እንደሰጠኝ ለብዙዎችም ተመሳሳይ ስሜት የሚያጋባ ይመስለኛል። ከዝግጅታችሁ በኋላ ይልቁንም ዘንድሮ የላቀ ስራ የሰሩ የሲድ የማህበረ ግይሯን ዘረ ኢትዮጵያ ተሸላሚ እንደመሆንሽ ሰፋ ባለ ውይይት ምናልባትም በሚታይ ቃለ ምልልስ በሚሰማ ብቻ አይደለም፣ መልሰን እንገናኛለን። ለአሁኑ አመሰግናለሁ። ጊዜ ውስጥ ልኝ ንኪ በጣም አመሰግናለሁ። አሉና በጣም አመሰግናለሁ። አሁን ደግሞ ወደ ሀረር ጉዳይ እናመራለን። ከወር በፊት በተነሳ ድንገተኛ እሳት ቃጠሎ የንግድ መድብሮቻቸው ወድሞባቸው የነበሩ የሀረር ከተማ መብራት ኃይል ነጋዴዎች ቤቶቹ ድጋሚ ተሰርተው ስራ መጀመራቸውን የክልሉ መንግስት አስታወቀ። ለነጋዴዎቹ መንቀሳቀሻ በነፍስ ወከፍ አምሳ ሺ ብር ብድር የተዘጋጀ ሲሆን ብድሩ ግን ወለድ ያለው መሆኑ እንዳንጠቀምበት አድርጎናል ብለዋል ሙስሊም የንግድ ማህበረሰብ አባላት። አዲስ ቸኮል ዝርዝር አለው። የአረሪ ክልል ከተማ ልማት ቢሮ ኃላፊ አቶ አብዱል ሀኪም አብዱ መሊክ በተለይ ለቪዮ እንዳስታወቁት በድንገተኛ የእሳት ቃጥሎ ንብረታቸው የወደመባቸው 326 ሱቆችን በአዲስ መገንባታቸውን አስታውቀዋል። ሀያ ስድስት ሱቆች ናቸው በአዲስ የተቀጠለው እና በአዲስ የሰራል ናቸው እና ወደ አራት ሚሊዮን ብር ነው ለዚህ ወጪ የተደረገው። በተጨማሪ ደግሞ ለእያንዳንዱ ባለሱቅ ወደ አስራ አምስት ሚሊዮን ብር አካባቢ ብድር አመቻችተንላቸዋል። በነፍስ ወከፍ ስንት ማለት ነው? ሀምሳ ሀምሳ ሺ ሀምሳ ሀምሳ ሺ ብር ነው። ከወር በፊት ሀረር ከተማ በመብራት ኃይል ግቢ ተከስቶ በነበረው ቃጠሎ ሰለባ የሆኑት አቶ ረሻድ አብዱ ከድር በወቅቱ ደርሶባቸው የነበረውንና በአሁኑ ሰዓት በመንግስት የተደረጋላቸውን እንዲህ ይገልጻሉ። አዎ ጉዳት ደርሶብን ያው ተቃጥሎ ያው እኔ እንደተዘጋሁትም ነው። ቤት ተካተለው ቆርቆሮ መጥቶ እንግዲህ በርም ሰርቶ ሰጥቷል። መስ አሁን ያው የተዘፈነ ዕቃ የለም። አሁን በባዶ ነው የገባ ነው። ያችንም እንኳን ከገባን በኋላ ደግሞ ሙስሊሙ ህብረተሰቡ እንኳን ብድር እንሰጣለን ሀምሳ ሀምሳ ሺህ ብር እንኳን ብሎ ራሱ ያችን ሀምሳ ሀምሳ ሺህ ብር ራሱ ያለ ወለድም እንኳን አልሰጥም ብለዋል። መንግስት ራሱ ብድርና ቁጠባ ነው እንደዛ ያለው ቁጠባና ብድር ብሎ መንግስት የብድር ያው የሰው በሰው ስም አስገብቶ ምንም ያው ብድርን ያለ ወለድም እንኳን መስጠት አልቻለም። ያው እኛ ያው ካለነውም ከኑሮውን ከውድነትም የተነሳ ያው ስራው ገብተናል። ያው ሰው እያስቸገረ ሰው ወደ ስራ ገብተናል። ክርስቲያኖች ውስጥ እየተበደሩ ነው እስካሁን። ያው የተለያዩ ሰነዶቹን የንግድ ፍቃድ ማሬ ማሬ የሚሉትን ያው አመሻሽተው ለመውሰድ ያው እየተዘጋጁበት ነው እነሱ። ለሙስሊሞች ብድር ሊመቻቻል ያል ቻለው የብድርና ቁጠባ ተቋማቱ አሰራር ስላልፈቀደ መሆኑን ያስታወቁት አቶ አብዱል ሀኪም፣ ይሁንና የልብስ ስፌት መኪናቸው ለተቃጠለባቸው ሊዝ ማሽኒንግ የተባለ ወለድ አልባ የልብስ ስፌት መኪና መግዣ አማራጭ መመቻቸቱን ይገልጻሉ። ጥሬ ገንዘቡን መበደር ለፈለጉት ግን አሰራሩ እንዳልፈቀደላቸው ነው አቶ አብዱል ሀኪም የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አሁን የዜና ማጠቃለያ እናነባለን። የኢህአደግ ስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት አስመልክቶ የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ አካሂዶ ቀጣይ አቅጣጫ እንደሚያስቀምጥ አስታውቆ ነበር። ከአንድ ሺ አምስት መቶ በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀ ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። ፌዴራል ጠቅላይ አቃቤ ሕግ ግን በተጠርጣሪዎች ላይ የተመሰረተው ክስ በማስረጃ መሆኑን ጠቅሷል። የተከበራቸው አድማጮች ለዛሬ አርብ ምሽት ያሰናደናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሟን አዘጋጅ በሰሎሞን አባተና በሌሎችም ባልደረቦች ስም እንሰናበታለን። ቆንጅ ይታየና መድኒት ፍሳየንን አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። ደህና ደሩ።